አንቀጽ 29 አንድ እያንዳንዱ ሰው የራሱ ነፃነትና ሙሉ መሻሻል በሚያገኝበት ህብረተሰብ ውስጥ የሚፈጽማቸው ግዴታዎች ይኖሩበታል። ሁለት እያንዳንዱ ሰው በመብቶቹና በነፃነቶቹ በሚጠቀምበት ጊዜ የሌሎችን መብቶችና ነፃነቶችን በሚገባ ለማስከበር ብቻ የሚታገደው በተወሰነ የተደነገጉ ህጎች የጠቅላላውን ሕዝብ ጸጥታና ደህንነት በዴሞክራቲክ ማህበራዊ ኑሮ አኳያ ትክክለኛ የሆነውን አስፈላጊውን ድርጊት በግብረ ገብነት ለማርካት ብቻ ነው።